የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 24 2014 ዓ.ም ዝግጅታችን ጀመረ። የእኛ መስሪያ ቤት አንደኛው ፕሮጀክት አጋር ድርጅት ነው ተብሎ ነው የሚታወቀው እስካሁን ኛ ባለን መረጃ መሰረት ግራውንድ ጣቢያዎች ወይም የመተኮሻ የደመናን ማበልጸጊያ መሳሪያዎች ቴክኖሎጂ ገና አሁን አሁን በተለይ ከባለፈው ዓመት ጀምሮ ነው አዶፕት እየተደረገ ያለው። በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያ ቡድን መሪ አቶ አሸናፊ ሙሉነህን የሰማችኋቸው። ከመሬት ወደ ዳመና በመተኮስ ዝናብ ለማስዘነብ የሚያስችለውን ቴክኖሎጂ ለመተግበር በጅጅጋና ቀብሬ በያህ ተተክሏል የተባለውን መሳሪያ በተመለከተ የሰጡንን ማብራሪያ ቆየት ብለን እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችም ይኖሩናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናምሽታችኋል። አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ደቡብ ሱዳን ነጻነቷን ካገኘችበት ጊዜ ወዲህ አስከፊ የሆነውን ርሃብ እየተጋፈጠች ትገኛለች። ደቡብ ሱዳን ነጻነቷን ከተቀዳጀች ከአስር አመት በኋላም ሀገሪቱ በግጭት እየታመሰች በተለያዩ ሰው ሰራሽና የተፈጥሮ አደጋዎች ውስጥ በማለፍ ዜጎቿን መመገብ እንዳቃታት ትገኛለች። በአንድ ወቅት ነጻነቷ የፈጠረው የደስታና የተስፋ ስሜትም ጠፍቷል። በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ የሆኑት ሳራ ቦይስሎ ያንቲ ከአመት ወደ አመት ሰዎች ከመከራ ለመውጣት ቢታገሉም ተጨማሪ ድህነትና ተስፋ መቁረጦች ግን እየተፈታተኗቸው ይገኛሉ ብለዋል። አስተባባሪዋ በደቡብ ሱዳን የሰብአዊ አቅርቦት ፍላጎትን ለማሟላት እስከ 1.7 ቢሊዮን ዶላር ብንፈልግም፣ ለሰላም ግንባታ ለማህበራዊ ትብብርና ሀገሪቱን መልሶ ለማቋቋም ተጨማሪ ድጋፍ እንፈልጋለን ብለዋል። አያይዘውም ለደቡብ ሱዳን ህዝቦች ሰብአዊ ድጋፍ ብቻውን ችግራቸውን አይቀርፈውም። ለችግር የተጋለጡትን መርዳታችንን እያረጋገጥን የአቅም ግንባታም ላይ በሰፊው መስራት አለብን ሲሉ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታ ኃይሎችን ወደ ማሊ ላከ። የመንግስታቱ ድርጅት ማሊ ከቡርኪና ፋሶና ከኒጀር ጋር በጋራ ወደሚጋራቸው የሶስቱ ሀገራት ድንበሮች ላይ በሁለት ቡድኖች የተዋቀረ የሰላም አስከባሪ ሀይል ልኳል በአካባቢው ራሱን እስላማዊ መንግስት ብሎ የሚጠራው የአሸባሪ ቡድን ጋር ተያያዥነት ባላቸው አባላት በዚህ በመጋቢት ወር በመቶዎች የሚቆጠሩ ሰዎች መሞታቸውን ባለስልጣናትና ወታደራዊ ምንጮች አስታውቀዋል። ይህ ቀጠናም በምዕራብ አፍሪካ ከፍተኛ የሆነ የጅሃዳዊ ሚሊሻዎች ግጭት የሚካሄድበት ነው። እስከ ባለፈው ሳምንት ድረስም አምስት መቶ የሚደርሱ ሲቪሎች ጋኦና ሜናካ በተሰኙ አካባቢዎች መገደላቸውን ማንነታቸው እንዲጠቀስ ያልፈለጉ ወታደራዊ ኃይል አስታውቀዋል። እስራኤል ሶስት የፍልስጤም ታጣቂዎችን በዌስት ባንክ ገደለች። የእስራኤል የጸጥታ ኃይሎች ሶስት መሳሪያ የታጠቁ የፍልስጤም ጅሃዳዊ ቡድን አባላቶችን በዌስት ባንክ ዛሬ ገደሉ። ፖሊስ ይህ የሽብርተኛ ህዋስ በቅርብ ጊዜ የጸጥታ አባላትን ለማጥቃት በሽብርተኝነት ድርጊት የተሳተፈ ሲሆን ከሰሞኑም ለሌላ ጥቃት እየተዘጋጁ ነበር ሲል አስታውቋል። በተልኮ አራት የእስራኤል ባለስልጣናት የተጎዱ ሲሆን እስላማዊ ጅሃድ ቡድኑም ሶስቱ ሰዎች አባላቶቹ እንደሆኑ አስታውቋል። ባለፈው ሳምንት በአረቦች ከተፈጸመ ከባድ ጥቃት በኋላም በአካባቢው ውጥረት ነግሷል። ባለስልጣናትም በእስልምና እምነት ተከታዮች ዘንድ ቅዱስ በሆነው የረመዳን የጾም ወቅት መጀመሩን ተከትሎ ጥቃቶች ሊጨምሩ እንደሚችሉ ያስጠነቀቁ ሲሆን ከዚህ ቀደም ግጭቶች በዚህ በረመዳን ወቅት ጨምረው ታይተዋል። ማክሰኞ እለት የፍልስጤም ታጣቂ ተኳሽ ቤኒ ብራክ በተሰኘ አካባቢ አምስት ሰዎችን ተኩሶ ከገደለ በኋላም በእስራኤል ፖሊሶች ሊገደል ችሏል። የእስራኤል ኃይሎች ሌሎች ሶስት የፍልስጤም ታጣቂዎችን ሐሙስ እለት መግደላቸውን ተከትሎም አንድ ፍልስጤማዊ በአውቶብስ ላይ አንድን ተጓዥ በጩቤ ከወጋ በኋላ በሌላ እስራኤላዊ ተተኩሶበት የሞተ ሲሆን ይህም በአይሁዶች መኖሪያ አካባቢ መፈጸሙ ታውቋል። አድማጮች የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ፔንታገን ለዩክሬን ጸጥታ የሚውል ተጨማሪ የ300 ሚሊዮን ዶላር ድጋፍ መደበ። የዩናይትድ ስቴትስ የጸጥታ ቢሮ ትላንት አርብ ዋሽንግተን ሩሲያ ዩክሬንን ከወረረችበት ከየካቲት ወር ማብቂያ ጀምሮ ከመደበችው የአንድ ነጥብ ስድስት ቢሊዮን ዶላር ድጋፍ በተጨማሪም የዩክሬንን ጸጥታና ደህንነት ቢሮ ለመደገፍ የ300 ሚሊዮን ዶላር የገንዘብ ድጋፍ መበጀቱን አስታወቀ። ይህ ድጋፍም የሌዘር ቴክኖሎጂ፣ የሮኬት መሳሪያዎችን፣ ጥያራዎችን፣ ጨለማ ውስጥ የሚያሳዩ መሳሪያዎችን፣ ስልታዊ የመገናኛ ስርዓትን፣ የሕክምና መሳሪያዎችን፣ ብረት ለበስ መኪኖችንና የጦር መሳሪያዎችን እንደሚያ ካትትም ታውቋል። የፔንታገን ቃል አቀባይ ጆን ኪርቢ ትላንት በሰጡት መግለጫ ይሄ ውሳኔ ዩናይትድ ስቴትስ ዩክሬን የሩሲያን የጦር ምርጫ በማስወገድ አንድነቷንና የድንበር ሰላሟን ለማስጠበቅ በምታደርጋቸው የጀግንነት ጥረቶችን እንደምትደግፍ የማይታጠፍ ቃሏን የሚያሳይ ነው ብሏል። ረቡዕ እለትም የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ የዩክሬን ወታደራዊ ኃይልን ለማገዝ ጉልበቶችን ለመጨመር መነጋገራቸውን ዋይት ሀውስ አስታውቋል። ትላንት ማምሻውን የፕሬዝዳንት ዘለንስኪን ጥያቄ ተከትሎ ዩናይትድ ስቴትስ ሶቪየት ሰራሽ ታንኮችን ለዩክሬንና አጋሮቿ ለማቅረብና ለማስተላለፍ መወሰኗን ኒውዮርክ ታይምስ ዘግቧል። ከሳምንታት ግጭት በኋላም ሞስኮ ሩሲያን የሚደግፉ ተገንጣዮች ሁለት ሪፐብሊኮች ያሉባትን ዶኖባስን ነፃነቷን በማስከበሩ ረገድ ላይ ለመርዳት እንደምታተኩር አስታውቃለች። በመጨረሻም አቶ ገላሳ ዲልቦ ዛሬ ተቀበሩ። የኦሮሞ ነጻነት ግንባር ኦነግ የቀድሞ ሊቀመንበር የአቶ ገላሳ ዲልቦ የቀብር ስነ ስርዓት ዛሬ በአዲስ አበባ ከተማ በመንበረ ጸባወት ቅድስት ስላሴ ካቴድራል ተፈጽሟል። በትጥቅና በሰላማዊ የፖለቲካ ትግል እንቅስቃሴ ውስጥ ለ45 ዓመታት የቆዩት አቶ ገላሳ ዲልቦ የሕዝብ ተወካዮች ምክር ቤት አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴው ምክትል ሰብሳቢ ሆነው እያገለገሉ ነበር። መጋቢት 21 2014 ዓ ም ሌሊት ያረፉት አቶ ገላሳ ዲልቦ የቀብር ስነ ሥርዓት ላይ የቀድሞ ባልደረቦቻቸው የመንግስት የስራ ኃላፊዎች፣ የተለያዩ የተፎካካሪ ፖለቲካ ፓርቲዎች፣ ታዋቂ ግለሰቦችና ወዳጅ ዘመዶቻቸው በተገኙበት ዛሬ መጋቢት 24 2014 ዓ ም የመንበረ ጸባኦት ቅድስት ስላሴ ካቴድራል መካነ መቃብር ተፈጽሟል። አድማጮች ለምሽቱ ያስኩላቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መጋቢት 24 2014 ዓ ምት ዝግጅታችንን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ ገጻችን አት ቪኦኤ አማሪክ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝ ነው ዘገባ እንለፍ። ራዊ ሜትሮሎጂ ኢንስቲትዩት ከሚመለከታቸው ሌሎች የመንግስት ተቋማት ጋር በመተባበር በአርብቶ አደር አካባቢዎች ያጋጠመውን የዝናብ እጥረት ለመቀነስ ሰው ሰራሽ የዝናብ ማዝነቢያ ዘዴን ለመጠቀም የሚያስችሉ መሰረተ ልማቶችን እየተከለ መሆኑን አስታወቀ። ከመሬት ወደ ዳመና በመተኮስ ዝናብ ለማዘነብ የሚያስችለውን ቴክኖሎጂ ለመተግበር በጅጅጋና ቀብሪ በያህ መሳሪያዎች መተከላቸውን ኢንስቲትዩቱ አስታውቋል። ይህ ምን ያህል ውጤታማ ነው? የሚጠቀሟቸው ኬሚካሎች በአካባቢ ላይ ጉዳት አያደርሱም ወይ? ከገንዘብ አንጻርስ የአርብቶ አደሮችን የዝናብ እጥረት ለመቀነስ ምን ያህል ተመራጭ ዘዴ ነው የሚለውና ተያያዥ ጥያቄዎችን በተመለከተ በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያ ቡድን መሪ የሆኑት አቶ አሸናፊ ሙሉነህ ከአዲስ ቸኮል ጋር ቆይታ አድርገዋል። እሺ፣ እኔ አሸናፊ ሙሉነ ይባላለሁ። በኢትዮጵያ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች ሚቴሮሎጂ ትንበያ እና ቅድመ ማስጠንቀቂያ ቡድን መሪ ነው። አሸናፊ በሶማሌ ክልል በዝናብ እጥረት የተነሳ ድርቅ መከሰቱ ይታወቃል። በእናንተ ትንበያ መሰረት የበልግ ዝናብ ይዘገያል ወይ፣ መጠኑ ይቀንሳል የሚል ትንበያ ነው? ከዚህ በፊት ወይዘሮ ጫሊ ደበሌ እንደዛ ነበር ያሉኝ። በዚህ ነገር የተቀየረ ነገር አለ ወይ? የዝናብ እጥረቱ ያው ሊቀጥል ይችላል። ምናልባት ዝናቡ በስርጭት ረገድ ተዳክሞ በልጎ አሁን በምስራቁና በደቡብ ምስራቁ ሀገሪቱ ክፍል የመጀመሪያ አዝማሚያ ባይኖረውም ይህ የበልግ ዝናብ ምናልባት ይህ ግንቦት በበልጉ መጨረሻ ገደማ ተሻሽሎ በተወሰነ መልኩ ታዬ ይችላል። ሚያዚያ ላይ የተለያውን መጪው የሚያዚያ ወር ላይ የሚጠበቀው ከባድ ዝናብ ባየ ቦታው ላይ መድረስ ነበረበት። ይህ ዝናብ ስርጭት ግን ብዛም ሊስተዋል አይችል። ስለዚህም እንደ ምክንያትነት የሚወሳው የዚህን የበልግ ዝናብ ሊቀንስ ይችላል የሚባለው የ በልጅ ዝናብ ሰጪ የሚትዮሮሎጂ ክስተት የመዳከም አዝማሚያ አነትም አሁንም እየቀጠለ ነው የሚስተዋለው። በተለይ በትሮፒካል ኢኳቶሪያል ፓስፊክ ውቅያኖስ ላይ ላኒና የሚባለው የበልግ ዝናብ የሚያሳጥረው የሚትዮሮሎጂ ክስተት አሁንም ተሳስሎ የቀጠለበት አዝማሚያ ነው ያለው አሉታዊ ተጽዕኖ ሊበረታ እንደሚችል አመላካች የሚትዮሮሎጂ ክስተቶች ይጠቁማሉ። ከህንድ ውቅያኖስ ግን መደበኛ አይነት ይዘት ቢኖረውም በተለያዩ የህንድ ውቅያኖስ አካባቢ ላይ እየተፈጠረ ያለው ሳይክሎን ወይም ከውኃ ላይ የሚነሳው እሽክርክሬት የዝናብ አዘል ሚትዮሮሎጂ ክስተት እዛው አካባቢ ትልልቅ ዝናብ እየሰጠ የበልጉን ዝናብ ወይም እርጥበት ወደ ሀገሪቱ እንዳይገባ አሉታዊ ተጽዕኖ አልፎ አልፎ ስላለ በቂ የበልግ ዝናብ እየደረሰ አይደለም። ሌላው ሜዲትራኒያን ባህር ዳርቻ ፈጠር የሚችል የዝቅተኛ አየር ግፊት ቀይ ባህርና በተለያዩ በአረቢያ ባህር ዙሪያ ላይ ያሉ ዝቅተኛ አየር ግፊቶች በበቂ መጠን በስርጭትም በመጠን ከንፋስ ጋር ተያይዘው በቂ የዝናብ የመስጠት ምቹ የሆነ ሁኔታ አቬሌብል ስላልሆነ እነዚህ አይነት ክስተቶች እንግዲህ ያው የበልጉ ዝናብ አጠርነቱ እንዲቀጥል እንደ ምክንያትነት የሚወሱ ቴክኖሎጂ ክስተቶች ናቸው። የዝናቡ መጠን ቢቀንስም ደመና ካለ በሰው ሰራሽ ዴ ዝናብ ማዝነብ ይቻላል ተብሎ በተለያዩ አካባቢዎች የሀገሪቱ አካባቢዎች ላይ ሙከራ እየተደረገ ነው። ሀገር ውስጥ መገናኛ ብዙሀንም በኮንሶና ቦረና አካባቢ በዚሁ መንገድ ዝናብ እንደዘነበ ተገልጿል። ሊበን አካባቢው እንደዚህ ተመሳሳይ ሙከራዎች እንዳለው ይታወቃል። በአሁኑ ሰዓትም በሶማሌ ክልል በጅጅጋና ቀብሪ በያ አካባቢ እንደዚሁ ተከላላይ እንዳለ የሚታወቅ ነገር አለ ይ ከእናንተ መስሪያ ቤት ጋር ግንኙነት አለው ይሄ ነገር? እንግዲህ የኛ መስሪያ ቤት አንደኛው ፕሮጀክቱ አጋር ድርጅት ነው ተብሎ ነው የሚታወቀው። እስካሁን እኛ ባለን መረጃ መሰረት ገና እንግዲህ እነኚህ ግራውንድ ጣቢያዎች ወይም የመተኮሻ የዝናብ የደመናን የማበልጸጊያ መሳሪያዎች ቴክኖሎጂ ገና አሁን አሁን ላይ ነው፣ በተለይ ከባለፈው ዓመት ጀምሮ ነው አዶፕት እየተደረገ ያለው እንግዲህ የተለያዩ ሚኒስቴር መስሪያ ቤቶች ከሜትሮሎጂ ኢንስቲትዩት ጨምሮ አርቲፊሻል ኢንቴሊጀንስ ጋር ተያይዞ ሳይንሳዊ የቴክኖሎጂ ያጠቃቀመ በተለይ በጣም የድርቅ አዝማሚያ አሳሳቢ ጉዳይ ሲደርስ እና አልፎ አልፎ በተለያዩ በማደግ ላይ ወይም ያደጉ ሀገሮችም እንደሚጠቀሙበት ለመስኖና ለተፋሰስ ይዘት ባላቸው አካባቢዎች ላይ በቂ የዝናብ መጠን በሚያስፈልግበት ወቅት የሚጠቀሙት ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ የተለያዩ ጥቅሞች ያሉት ደመና በቂ መጠን በማሻሻል ደመናን እንዲቀዘቅዝና የደመናው ክላውድ ማስ እንዲጨምር በማድረግ ደመናው ከብዶ ቀዝቅዞ ወደ መሬት በዝናብ መልክ ደመናውንም በተወሰነ መልኩ ከአስር እስከ ሰላሳ ፐርሰንት በሚያሻሽል አዝማሚያ የተወሰነ ከአንድ ነጥብ አምስት በሚሊሜተር ዝናብ እንዲሁም በማሻሻል የዝናብ አቅም መሬት እንዲደርስ የሚያደርግ ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ እንደ ሲልቨር አዮዳይድ፣ ሶዲየም ክሎራይድ የመሳሰሉ ፖታሽየም ክሎራይድ አይነት ይዘት ያላቸው እንደ ወተር ቫፐር ከእንደ ወተር ድሮፕሌት አይነት ሪያክሽን መፍጠር የሚችሉ ኬሚካል ኮምፓውንዶች ነው። ወደ ሰማይ ወይም በጭስ መልክ ይተኮሱ እና አሁን እዚህ እየተሰከሉ ያለው ከመሬት በሚተኮሱ የደመና ማበልጸጊያ አይነት ቴክኖሎጂ ነው። በአውሮፕላኑ የርጭት ሙከራ ከአሁን በፊት ዓይን ውጪ በመጡ ባለሙያዎች አዲስ አበባ የተለያዩ አካባቢዎች ላይ ተሞክሮ ውጤታማ አይነት ይዘት ላይ ተደርሶበታል። እና ያው ይህ ሁኔታ እንግዲህ ዋጋ የሚጠይቅና ትንሽ ወጪው ከበሺዎች ዶላር እንዲሁም እስከ ትልልቅ ፕሮጀክት ሜጋ ፕሮጀክት እንቅስቃሴዎች ላይ ባደረጉት ሀገራት እስከ አመት ቢያንስ እስከ ሚሊዮን ዶላር ፕሮጀክት ሊወስድ የሚችል በጣም ትልልቅ ስራ ተኮር አይነት አዝማሚያ ላይ ነው። እንደዚህ አይነት አፕሊኬሽኑ ወይም ተግባራዊ ይዘቱ የሚንጸባረቀው እና እንግዲህ አሁን በተወሰኑ ድርቅ በሚስተዋልባቸው አካባቢዎች በሶማሌ ክልል፣ ደቡባዊ ሶማሌ፣ ደቡብ ምስራቅ ሶማሌ የደቡብ ኦሮሚያ አካባቢዎች እንደ ባሌ፣ ቦረና በድርቁ በብዛት በሚንጸባረቅባቸው አካባቢዎች ላይ ሙከራ ይደረጋል ተብሎ እየተጠበቀ ነው ማለት ነው። ስለዚህ በአሁኑ ሰዓት አሁን እዚህ ተከላ እየተካሄደ ያለው ከምድር ወደ ሰማይ በመተኮስ እና የሚያዘንበው ቴክኖሎጂ ነው ማለት ነው። አሁን ከግራውንድ ከመሬት ጣቢያ ላይ ከመሬት ላይ በመተኮስ ቀጥታ በጭስ አይነት መልክ ሪያክሽን በማፍጠር ደመናን ያለን ደመና የማሻሻል ሂደት ነው። ያው ቀጥታ ደመናው ኤግዚስት ወይም እንዲፈጠር ባይሆንም ደመናውን የማሻሻል ባህሪ ነው ያለው። የማቀጥል ደመናው ከተፈጠረ ካለ ብቻ ነው። ይሄ ክላውድ ኮንደንሴሽን ኒውክላይ የማሻሻል ማለትም በሰማይ ላይ እንደ አቧራ አይነት ከፍተኛ የአቧራ ወይም ኤሮሶል የምንላቸው አሉ። ይሄ ብናኝ አይነት ነገሮች ሲበረቱ እንደ ወተር ባፈር እርጥበት አይነት አዘል እንዲሁም የደመና እንቅስቃሴዎች ጠንከር ብለው በሚመጡበት አካባቢ ላይ ነው እንደዚህ አይነት እንቅስቃሴ ሞር አፕሊኬብል የሚሆነው ማለት ነው። ተግባራዊነቱ በተለይ ደመና ልክ በሚገባበት ወቅት ላይ አዋጪ ይሆናል ማለት ነው በደንብ በጣም ከፍተኛ ነው ማለት ነው። ለማበልጸጊያ ማሽኖች አሉ፣ የሚረጩ ኬሚካሎች አሉ። የእነሱ ወጪ እና በዛ ምክንያት የሚገኘው ውሃ መጠን አለ። ምን ያህል አዋጭ ነው ከገንዘብ አንጻር? እንግዲህ አዋጭነቱ አዋጭ ነው እንግዲህ አሁን ባለንበት ወቅት ላይ አስጊ ሁኔታ ላይ የድርቅ አዝማሚያ ሲፈጠር ያው ከዝናቡ የምናገኘው ጥቅም የተሻለ ሊሆን ስለሚችል በዚህ ወቅት ላይ ምናልባት አዋጪ ነው። ግን በየጊዜው እዚህ አይነት ሙከራዎች ላይደረጉ ይችላሉ ማለት ነው። ግን ወቅቱን ጠብቆ ለዚህ መደረግ ወይም እርምጃ መወሰድ ባለበት ወቅት ላይ ሲሆን፣ በጣም ውጤታማነቱ የበረታ ይሆናል ማለት ነው። ከዛ በዘለለ ግን ትልቅ ኮስት ዋጋ የሚጠይቁ ቴክኖሎጂዎች ናቸው እነ አፕሊኬሽናቸው ማለት ነው ግን እንደየ አቅማቸው ደግሞ የሂሳብ ደረጃም አላቸው። የደመና መበልጠቅ አቅም አሁን መጠነኛ በሆነ ረገድ ከዩናይትድ አረብ ኤምሬት ጋር በሚደረግ የግንኙነት ፕሮጀክት ሂደት ነው። በጠቅላላ ብዙ መስሪያ ቤቶችን የሚያሳተፍ ነው። ከዚህ በፊትም የተሞከረው ፕሮጀክቱ ሲጀመር በሚኒስቴር መስሪያ ቤቶች፣ የእርሻ ቢሮ ዋና ሀብት ሚኒስቴር መስሪያ ቤቶች እንዲሁም አርቲፊሻል ኢንቴሊጀንስ የኢትዮጵያ ሜትሮሎጂ ኢንስቲትዩት ተወሰኑ አካላትን ተሳታፊ አድርጎ ነው ፕሮጀክቱ እንዲንቀሳቀስ እየተፈጠረ ያለው ማለት ነው። ይህ እንቅስቃሴ ሂደት ውስጥ የገባው ከአዋጭነት አንጻር ማለት ለምሳሌ ውሃ ጠር ለሆኑ አካባቢዎች ውሃ በቦቴ ማመላለስ የሚያወጣ ወጪ አለ በዚህ በሰው ስራ ዘዴ ደግሞ ዝናብ እንዲዘመጠደረጎ ደግሞ የሚገኝ ውሃ አለ ከዛ አንጻር ማለት ነው። አዎ እንግዲህ ምንድን ነው በረሃማ አካባቢዎች ላይ ነው እንደዚህ አይነት ፕሮጀክት ያው ዋጋ የሚያስከፍል ስለሆነ በጣም ወሳኝ በሆኑ ኤሪያዎች ላይ ነው። በጣም ትልቅ ሜጋ ፕሮጀክቶች በሚንቀሳቀሱበት አካባቢ ለምሳሌ ትልቅ የመሰኖ ተፋሰስ እንቅስቃሴ አዋጪ የሆነ ቦታ ላይ አሉታዊ ተጽዕኖዎች ሲንጸባረቁ ወይም ደግሞ በረሃማ አካባቢ ሆነው አማራጭ የውሃ አቅም በሚመናመንበት ወቅት ላይ እንደዚህ አይነት እንቅስቃሴ ይደረጋል ማለት ነው። ያው ሊገኝ የሚችለው ሞሮፍ ከዝናብ ላይ መሰረትን ባደረገ አይነት መልኩ ወይም ደግሞ ኢንዱስትሪ ትልቅ አዋጭ ኢንዱስትሪ ዘርፍ ሆኖ እዚ አካባቢ የዝናብ ይዘቱ በጣም አስፈላጊ ከሆነ እና በብዙ የኢንቨስትመንት አዋጭነቱ በተረጋገጠበት አካባቢ ላይ ይሞከራል። እንዲሁም ደግሞ እንደ አባይ ወይም ደግሞ ሌሎች አዋጭ በሆኑ ተፋሰስ አይነት አካባቢዎች የመስኖ ኢሪጌሽን ስራዎች አካባቢ ላይ የውሃ አቅም በጣም አስፈላጊ ሆኖ ሲገኝ እንደዚህ አይነት እንቅስቃሴዎች ይደረጋል። በውጭውም ዓለም በዚህ አይነት ዘርፍ ነው የሚንቀሳቀሱበት። በጣም አስፈላጊ እና በጣም ትልቅ ኤክስፖርት አቅሙ ከፍተኛ በሆነ ኢንዱስትሪ ኤሪያ ላይ ወይም ደግሞ የዝናብ አቅሙ አስፈላጊ ሆኖ ጃጅ ሲደረግ ወይም ደግሞ ውሳኔ በሚሰጥበት የአቅም ወቅት ላይ ነው እንደዚህ አይነት እንቅስቃሴ የሚደረገው ማለት ነው። በመስራቃዊ ሶማሌ ክልል ጅጅጋና ቀብሬ በያ ላይ ነው እነ ከመሬት ወደ ሰማይ የሚጠቆሱ መሳሪያዎች እየተተከሉ ያሉት እነኛ አካባቢዎች። ፋፈን ዞን ከሶማሌ ክልል ብዙም በድርቅ ያልተጎዳ የሚባል አካባቢ ነው እና እዚያ አካባቢ የተተከሉ መሳሪያዎች ድርቁ በጣም ወደ አጠቃቸው ለምሳሌ ወደ ጎዴ ላሉ ሌሎቹ ላይ መትከል አይሻልም ነበር ወይስ እዚህ የተተከሉ መሳሪያዎች ለሌሎቹ ሊደርሱ ይችላሉ? የተመረጡበት መስፈርት ምንድን ነው? ቀብሪ በያና ጅጅጋ አንደኛው ይመስለኛል። ኤሊቬሽንም ከፍታውም ደና ነው የጅጅጋ አካባቢ ቀብሪ በያም ዝቅ ብሎ ያለው ከፍታም ጥሩ አይነት ይዘት ያለው ከፍታ ነው። ሌላው ያው አንድ ቦታ ቢተኮስም የዚህ አይነት ሪያክሽኑ እስከ ስልሳዎቹ በኪሎ ሜትር ርቀት ድረስ ሀይሊ አፕሊኬብል ነው ማለት ተግበራው በጣም ውጤታማ በሆነ ረገድ መረጃ መስጠት ይችላል። ይሄ ደግሞ በተለይ በጅጅጋ ዙሪያ እስከ ላይ ባሉ አካባቢ ላይ በብዛት የጅጅጋን ወረዳን ጨምሮ የፋፈን ዞን ላይ ትልቅ ኢምፓክት ይኖረዋል። ቀብሪ በርጃ በታችም ያለው እስከ ደጋሀቡር ባሉ የበልጉ ቀሪ በልግ ዝናብ ራሱ የሚጠበቅባቸው መስመሮች ላይ ነው። በተለይ ወደ ደጋሀቡር እና ትንሽ ወደ ዋርዴር ነው። ከዚህ በኋላ ሻል ያለ እርጥበት መጠንም ይገኛል ተብሎ የሚጠበቀው ምናልባት በግንቦት ወቅት በተለይም ከዛ በዘለለ ግን እንግዲህ በሂደት እየታሰበ ያለ ነገር ካለም እ አላውቅም አሁን ባለኝ ኢንፎርሜሽን ግን ሁለት ፓይለት ሳይቶች ናቸው ተመርጠው ወደ ስራ የተገባበት ማለት ነው። የተመረጡት ከከፍታቸው አንጻር ነው ማለት ነው። ከፍታንም መሰረት ያደረገ ነው። ያው እርጥበትም ሞሮፍ ለህንድ ውቅያኖስ ደመናም ሲገባ በቀላሉ እነኝን አካባቢዎች ነክቶ የሚያልፍበት አዝማሚያ ሊፈጠር ስለሚችል ከዛም ማንገል ይሆናል የሚል መላምት ነው ያለ፣ እስካሁን ማለት ነው። ያው ጨዋማ ኬሚካሎች ወደ ላይ የሚረጫዋሉ ብለውኛል። እሱ እንደገለጹ ልክ እነሱ ከዝናብ ጋር ሲመጡ እንደዚህ አካባቢ በመበከል ረገድ ስጋት አሉ የሚል አንዳንድ ክርክሮች ይነሳሉ። በዚህ ረገድ ምንድን ነው የእናንተ ኢንፎርሜሽን ወይም አቋም? እንግዲህ እነኚህ ብዙም ኢንቫይሮንሜንታል ፍሬንድሊ ከሚባሉ ኬሚካል ኮምፓውንዶች ያው በጥናትና በሳይንስ የተረጋገጡ ናቸው ሞሮፍ የአካባቢን የምንድን ነው ሃይድሮክሳይድ ወይም የእርጥበት የእርጥበት መጠንን ነው እንዲጨምር የሚያደርጉት ጭጋጋማ ይዘት እንዲፈጥር ነው። ምክንያት እንደ ምክንያትነት የሚወሱት ምንድን ነው ቫፐር አይነት ወይም የትነትን ከጭስ ጋር አብሮ ሲያዝ ይሄ ስሞግ ኋይት ስሞግ ወይም ነጭ ጭሳማ እና እርጥበታማ አይነት ይዘት ኖሮት በዳመና አይነት ይዘት እንቅስቃሴ ወደ ቅዝቃዜ ሲስተም ውስጥ እንዲገባ የሚያደርግ ፕሮሰስ ነው ለዚህም ያው እንደ ፖታሽየም ክሎራይድ እንደ ሲልቨር አዮዳይድ በአንዳንድ ፕሮጀክት ላይ እንደ ናይትሬት አይነት ይዘት ያለው ነገርም አለ በአብዛኛው ግን ፖታሽየም ክሎራይድን ይጠቀማል ፖታሽየም ክሎራይድ ሶዲየም ክሎራይድ እና ሲልቨር አዮዳይድ ነው በብዛት አፕሊኬብል ቴክኖሎጂ ላይ ማለት ነው። ኬሚካል ኮምፓውንዶቹ የሚረጩት ማለት ነው። ሌላው አብሮት ስሞክ አለ። ስሞክ ሞር ኦፍ ዋተር ቫፐርን ኢናንስ የሚያደርግ ነው። የእርጥበቱን የዳመና እርጥበትን የሚያሻሽል የፕሮሰስ ይዘት ነው ያለው። ግን ያው ከብክለት ጋር ምንም ጭሳማ አይነት ይዘት ቢኖረውም ያ ጭሳማ ይዘቱ ኢንቫይሮመንታል ፍሬንድሊ ነው የሚያስፈራ ሳይሆን የጉም የጉም እንቅስቃሴ አይነት መልክ ይዘት ነው ያለው። ከብክለት ጋር የሚያያዝ ነገር አለው። ልክ ደመናው እንደሚንቀሳቀስ ጭሱ ሰማይ ላይ ሊንቀሳቀስ ይችላል። ያ ጭስ ግን ከብክለት ጋር የተያያዘ ነገር አይደለም። እንስሳትንም፣ አየር ላይ የሚበሩ ነፍሳትንም፣ የሰዎች ሕይወትንም ይጎዳል በሚባል አይነት መልክ ይዘት አይደለም። እግዚአብሔር ይስጥልህ። በጣም አመሰግናለሁ። መልካም። እሺ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ አስተያየት ትሰጡን ዘንድ አድራሻዎቻችንን እንገራችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ዛሬ ቅዳሜ እንደመሆኑ ወደ ተከታዩ ዘገባ ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። ፀሐዬ ዮሐንስ ጊዜው 又去咱们去。<music> ሴት ዮሐንስ የተጫወተውን ዜማ ነበር ያስደመጥ ናችሁ ወደ ተከታዩ መሰናዶን እንውሰዳችሁ። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገችው ማን ያህል ሻለ ዳዶ አይ አም ወላይታ የተሰኘ መጽሐፍ ከሳምንታት በፊት አሳትማለች። በኢትዮጵያ በህግ ባለሙያነት ለረዥም ጊዜ ያገለገለችው ወይዘሮ ማን ያህል ሻል በማደጎ ወደ ዩናይትድ ስቴትስ የመጡ ልጆችን እና ቤተሰቦቻቸውን በማቀራረብ ላይ በበጎ ፈቃደኝነት እያገለገለች ትገኛለች። ከኤደን ገረመው ጋር በመጽሐፉ ዙሪያ ቆይታ አድርገዋል። ወይዘሮ ማን ያህል ሻል ስለ መጽሐፉ ይዘት ከምታብራራበት ቆይታቸው ይጀምራል። የመጽሐፉ ይዘት ስለ ወላይታ ባህል ነው የሚያወራው ወላይታ ውስጥ ባለ አንዲት አካባቢ ቆንቶ የምትባል መንደር ውስጥ አንዲት የአስራ አራት ዓመት ሴት ልጅ እንዴት ነው የምታድገው የሚለውን ስለሷ ነው የሚያትተው ሲቆ ነው የምትባለው ሲቆ ማለት ፍቅር ነው በወላይተኛ ሲቆ ናት ገጸ ባህሪዋ የአስራ አራት ዓመት ልጅ እኔ ደግሞ ትልቅ ሴት ነኝ እና የእኔ እንዳለ ባትተው በጣም ብዙ ነገር ዘባ ያችን ልጅ አርጌ ነው እና አንዳንድ ቦታ ላይ ለምሳሌ ወላይታ ላይ አብዛኛውን የወላይታን ማህበረሰብ የሚያካትት ታሪክ እንዲሆን ነው ያደረኩት። ለምሳሌ የኔን ታሪክ ነው ግን አንዳንዴ ከኔ ወጣ ብያለሁ። ለምሳሌ የኔ አባት አባቴ ሐኪም ነው የኔ አባት በእውነት ማለት ነው። ግን እዛ መጽሐፍ ላይ የሲቆ አባት ሐኪም አይደለም፣ ገበሬ ነው። ይሄ የአብዛኛውን ኮሚኒቲ ሪፕሬዘንት ስለሚያደርግ ማለት ነው። አባቴ ሻውሎ መጥቶ እንዴት እንደሚያናግረን እናቴ ደግሞ ቤት ውስጥ ሆና እንዴት እንደምታስተናግድ ቤተሰቡን ፋሚሊው እንዴት ነው አንድ ላይ ደግሞ የምመጣው ወላይታ ላይ አባቴ ይመጣል፣ ና ስራ ሰርቶ መቶ ውጭ ይቀመጣል። ጓዳ አይገባም፣ ኩሽና ውስጥ አይገባም። ሴት ናት ኩሽና ውስጥ ያለችው ግን እዛ ምንድ ውጭ ካለው አባቴ ጋር እናወራለን፣ እናቴ ታወራለች፣ እኛ ደግሞ ተሰብስበን እንሰማለን። ይሄ የኔ የኔ ኮንቶ ላይ ያለ የኔ ትዝታ ነው እና ፍክሽን አይደለም አብዛኛውን ኮሚኒቲው በምወክል መንገድ ታሪክ ሴት መሆኗን የአስራ አራት ዓመት ልጃገረድ መሆኗም ታዳጊ መሆኗም ደስ የሚል ነው። ያንን የእድሜ ክልል ለምን መረጥሽው? አንቺ በዛ እድሜ ክልል ላይ ለየት ያለ ትዝታ ነበረሽ ወይ? የእድሜ ክልሉን እንኳን የመረጥኩት አሁን ወደ እድሜ መጽሐፉን ለምን ጻፍኩ ወደምለው ይወስደኛል። ይሄ እንግዲህ በዚያ ያይዤ ልመልስልሽ እና ይህን መጽሐፍ እንድጽፍ ያነሳሳኝ አንዱ ምክንያት ከወላይታ አካባቢ በጉድፈቻ መጥተው እዚህ አሜሪካን ሀገር የምኖሩ ብዙ ሕጻናት አሉ እና በሆነ ምክንያት ከዛ ኮሚኒቲ ጋር ተገናኝቻለሁ። ወላጆች፣ በጉድፈቻ የመጡ ልጆች የሚያሳድጉ ወላጆችም፣ ልጆችም የሚያነሳቸው ጥያቄዎች አሉ ወላይታ አካባቢ ማወቅ የምፈልጉት ነገር አለ እና ይሄ ለምን ይሆናል? ይሄ ምን ነበረ? ይሄ እንደዚህ ነው እና እመልሳለው። ኢሜል ላይ እመልሳለው፣ ፌስቡክ ላይ ወደ ከመቶ በላይ ወላይታ ኪድስ የምል የአንድ ጉድፈቻ ቤተሰቦች የምናወራበት ግሩፕ አለን። እዛ ይነሳል። ኢሜይል ቴክስት ላይ እመልሳለሁ እና ከዛ አንድ ወዳጄ እሱም በጉድፈቻ ልጅ ከወላይታ አምጥቶ የሚያሳድግ ሚካኤል ማይክል ይባላል። መጽሐፌ ላይ ማክኖሎጂ አድርጌዋለሁ እና እሱ አንድ ጊዜ ምናለ ለስንት ወላጅ ነው እንደዚህ እየጠየቀ መልስ እየሰጠሽ የምትችዩ አንቺን የማያቅስ ከአንቺ ጋር ምንም ኮንታክት የሌለው ወላጅ ከየት ነው ይህን ሁሉ መረጃ የሚያገኘው? ለምን መጽሐፍ አጽፍ ማለኝ። ይሄ 2016 ነው። እና እውነትም በመጽሐፍ መልክ ብቀመጥ እኮ ለብዙ ወላጆች መልስ ይሆናል። በምን ነው አንዱ መሰረታዊ መነሻ ማለት ለነዚህ ወላጆችና እና ለነዚህ ልጆች መልስ ለመስጠት ነው። ሁለተኛው ምክንያቴ በጉዲፈቻ የመጡ ብቻ አይደለም። የተወልዶ ያደጉት አውሮፓ ላይ አሜሪካ ላይ ያሉ የኢትዮጵያውያን የወላጅ አካባቢ ልጆች ወላጆች ስለ ልጆቻቸው እንዴት ነው እንዴት እንዳደጉ ያወራሉ ወይ እንዴት ሆነን እዚህ እንደደረስን ለእነሱ መልስ እንዲሆን ነው። እንደዚህ ነው ያደግነው ይሄን አልፈን እዚህ የመጣ ነው ብሎ መጽሐፉን ለመጻፍ የተነሳሳሁት ማለት ነው። እድሜውን የመረጥኩት መጽሐፉን መጀመሪያ የሕፃናት ተባለ ሲነሳ ማለት ነው። ከዛ ይህንን መጽሐፍ አንብቦ መረዳት የሚችለው የእድሜ ግሩፕ ከሰባት ከስምንት ዓመት ጀምሬ ያልኩኝ ያንጋ አዳልትም እስከ አስራ አራት እስከ አስራ አምስት ያሉትም ማንበብ ይችላሉ። የነሱ ታሪክ ነው። ትላልቆች ደግሞ ለልጆቻቸው ይህን ታሪክ ሊያነቡ ይችላሉ። የኔ እናት እሳዳ ቁጭ ብለን ነው ለእኔ ታሪክ የነገረችኝ። አሜሪካ፣ አውሮፓ ደግሞ ልጅ ልጆች ሲተኙ ለታሪክ የምናወራው ይህን ደግሞ ወላጆች እንዲያነቡ አማካይ እንዲሆን ብዬ ነው ይሄን ያነሳሁት። ባት የህግ ባለሙያ መሆንሽ አሁን እነዚህ ሰዎች ለሚያልፉበት ሂደት እና ለልጆቹ ስሜት ወይ ለቤተሰቦቻቸውም የመገናኘት ጥረት የተጫወተው ሚና አለ ብለሽ ታስቢያለሽ? ይህንን ሂደት እንድታልፊበት ዳን ራዘር ፕሬዘንትስ በአዶፕሽን ኢትዮጵያን አዶፕሽን ላይ ፊልም ዶክመንተሪ ፊልም የሰሩ ነበር እና ዶክመንተሪ ፊልሙ በዋናነት የሚያተኩረው አንዲት ከወላይታ በጉድፈቻ ከወላይታ ኦቶና ከሚባል አካባቢ በጉድፈቻ የመጣች እናት የመጣች ልጅ በጉድፈቻ ያመጧት ወላጆች ከተወሰነ ጊዜ በኋላ ለሌላ ሰው አስተላልፎ ይሰጣሉ። አልቻልንም ብለው ማለት ነው። ያ ቤተሰብ ደግሞ እንደገና ለሌላ ሰው አስተላልፎ ይሰጣሉ እና ለአንዲት ህፃን አስቢ። ከወላጆቿ ተለይታለች። እዚህ ወላጅ እንሆናለን ብለው ያመጧት ሰዎች ደግሞ ለሌላ ወላጅ ሰጡ። እዛ ስትለምድ ደግሞ ለሌላ ወላጅ ይሄ በእሷ ልጅ ብቻ አይደለም፣ በጣም የምደጋገም ነገር ነው። እና ለሶስተኛ ይችል ለሶስተኛ ወላጅ ስትሰጥ ሶስተኛዋ ወላጅ ይሄ ነገር መቆም አለበት እና በዚህ ዙሪያ ፊልም መሰራት አለበት በሚል ነው ፊልሙ ከተሰራ ስሰራ ፊልሙን የምሰራው ክሩ የፊልም ክሩ ከኒውዮርክ ተነስቶ ወላይታ ሶዶ ይሄዳሉ ማለት ነው እዛ ፊልም ላይ ልጅቱ የአስራ አንድ ዓመት የአስር ዓመት ልጅ ሆና ነበረ። በጉድፈቻ የተሰጠችው እና ታስታውሳለች። እናቴ ኦቶና የሚባል ሰፈር ነው ሆስፒታል አለን በሰፈራችን። እናቴ ሶዶ ገበያ ላይ አትክልት ትሸጣለች። ይሄን ነው የምታስታውሰው። ይሄን ደግሞ በጉድፈቻ የተሰጠች ጊዜ ከእናቷ ጋር የተነሳችው ፎቶ አለ። ያንን ፎቶ ይዞ አስተርጓሚ ይዞ ከኒውዮርክ ወላይታ ሶዶ ገበያ ላይ ይደርሳሉ እና ፎቶ እያሳዩ አትክልት ተራ ሄደው ደረሱ። አገኟት፣ እናትየው ማለት ነው። ከዛ ልጅሽ ከዚህም ፎቶ አንስተዋል። እቺና ታለቅሳለች፣ በቃ ልጇን ፎቶ ትስማለች። ይሄ ደግሞ የተሰበሰበ ገበያ የሞላ ሕዝብ ያወራል፣ አስተርጓሚው ያስተረጉማል። ግን አስተርጓሚው ሲያስተረጉም የነበረው እናትየው እየው የምትለው ነው እንጂ ይሄ ክራውዱ ምን ይላል የተሰበሰበ ሕዝብ አላስተረጓመም። ፊልሙን ይዘው ክሩ ወደ ኒውዮርክ ከተመለሰ በኋላ ሲያቀርቡት የርለም ይሄ ህዝብ ሁሉ የሚያወረው ምን እንደምል አላመጡትም እና አላፊው ኖ ይሄ ህዝብ ምን እንደምል ካላወቅን ፍልሙ አይቀርብም ተባለ። እንደገና ሌላ ወላይትኛ የሚችል ሰው ስፈልግ እኔ ተገኙ ማለት ነው። ከዛ ላ እዛ ፍልም ላይ ይሄንን ከገበያ ላይ ያለ እናትየው እነዛ ሰዎች ሲያወሩ የነበሩትን ነገር አስተረቆ እዛ ፍልም ላይ ዳንራዘር አንዋንትድን አሜሪካ ነው። በጣም ነው ታች የሚያደረገው ፍልሙ። በአሜሪካ ያልተፈለጉ ማለት ነው አይደል? አንዋንትድን አሜሪካ ለሶስት ወላጅ ለአራት ወላጅ ልጆቹ እየተላለፉ ስሰጡ ማለት ነው። በጣም ከባድ ነው እና ያ ፊልም ካየው በኋላ እኔ መተኛት አልቻልኩም። ምን ማድረግ ነው የምችለው እነዛን ልጆች እንዴት ነው መርዳት የሚችለው የምለው ነገር፣ በዛ ተነስቸ ነው ፌስቡክ ላይ ያንን ግሩፕ ጆይን ያረግኩት። በዛ ተነስቺ ተክስ ሌላ ስቴት ላይ የምሰራ አንድ እንጆ አለ፣ ኢትዮጵያን አዶፕሽን ኮኔክሽን የምል አሁን ስማቸው ቤተሰብ ፍለጋ ነው የምለው። እነሱ ጋር እነሱ እንጆ ፈልጌ አግኝቼ ቦርድ ውስጥ ገባው። በቃ ምናድርግ የሆነ ነገር። በዛ መሀል ደግሞ ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ሕፃናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስትዘጉ እነዚህ ወረዴ በጉድፈቻ በሀገር ውስጥ በየአለም እንደ ጨው ዘር የተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር የለም እና እነዚ ህፃናት ከተለያየ ገጠር አካባቢ ነው እዚህ ጋር የመጡት ወላጆቻቸው ፖስታ የላቸው ስልክ የላቸው ኢንተርኔት ኢሜይል አያውቁም እንዴት ነው የሚገናኙት እነዚህ ወላጆችና ልጆች ተቆራጠው ቀሩ እና ምናልባት አንድ ልጅም ሁለት ልጅም እንኳን መልስ መስጠት ከቻሉ ተመልሼ እነዛን ወላጆች ማገናኘት ከቻልኩ፣ በምን ነው ወደዚህ የገባው? እንግዲህ ኢትዮጵያ ውስጥ ደግሞ የህግ ባለሙያ ሆነሽ እየሰራች ሳለሽ ጀምሮም በዚህ ከጉድፈቻ ጉዳይ ላይ ትንቀሳቀሽ ነበር እና እዛም ስለነበረው ነገር እስኪ ትንሽ አጫውች። እንዴት ነው ስለ ጉድፈቻ ለመጀመሪያ ጊዜ የሰማሁት? ጉድፈቻ የሚለውን ህግ ቤት ህግ ስማል በኢትዮጵያ ቤተሰብ ህግ ላይ ስለነበረ አውቃለው። ፍትህ ሚኒስትር እኔ እያለው አሰፋ ከስቸው ነበረ ፍትህ ሚኒስትሩ እና በዛን ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር አሁን በህይወት የሉም፣ አምባሳደር ስዩም መስፍን ነበሩ። ተጠራ ሚኒስትሩ ተጠራ እና በአስቸኳይ ሁለት ባለሙያ ይዛቸው በዚህ ሰዓት ስብሰባ ውጭ ጉዳይ ሚኒስትር እንድትገኙ ተባለ። ከሴቶች ጉዳይም እንደዛ፣ ከፌደራል ፖሊስ እንደዛ፣ ከብሔራዊ መረጃ ድህንነት እንደዛ፣ ከፍርድ ቤት ባለሙያዎችና ኃላፊዎች ተጠርተዋል። እና ስብሰባውን የሚመሩት አቶ መስፍን ናቸው እና ዋና ምን እንደሆነ ብላችን ከዛ እሳቸው መጡና ዛሬ ስለ ጉድፈቻ ኢትዮጵያ ውስጥ እየተካሄደ ስላለ ጉድፈቻ ላናገራችሁ ነው አሉና፣ እሳቸውን ያጋጠማቸው ነገሩ ትላንት ከፈረንሳይ መምጣቴ ነው ለስራ ጉዳይ እጂ እና ነካስ እሳቸው ፈረንሳይ እየሄዱ በኢትዮጵያ አየር መንገድ ነው ለፈረንሳይ እየሄዱ የነበረና እሳቸው ብዝነስ ክላስ ውስጥ ቁጭ ብለው ህፃናት ያለቅሳሉ። የህፃን ድምፅ የሚያለቅስ ህፃናት ድምፅ ይሰማልና አዲስ ነገር አይደለም። ልጅ አውሮፕላን ውስጥ ሊያለቅስ ይችላል። ግን ያን ቀን በጣም ብዙ ልጆች ናቸው የሚያለቅሱት፣ እና ለረጅም ጊዜ ነው የሚያቆም አይደለም። ለመተኛትም ሞከርኩ፣ ማወቅ አልቻልኩም። እና የበረዳ አስተናጋጇን ጠርቼ አቶ ስዩ ነገር የምነግርሽ ጠርቼ ለምንድን ነዙ ምን ህፃናት የሚያለቅሱት? እንዴት ይህ ሁሉ ህፃን አንድ አውሮፕላን ውስጥ ሊገኝ ቻለ ስላት እነዚህ እኮ በጉድፈቻ እየተወሰዱ ያሉ ህፃናት ናቸው አሉኝ። እኔ በሚሄድበት ፍላይት ውስጥ ከሀያ በላይ ህጻን ነበረ። ምንድን ነው እየሆነ ያለው ንገሩን። እንዴት ነው ይህን ያህል ህጻን በአንድ ቀን በአንድ አውሮፕላን ውስጥ ይገኛል? ይሄን እንድታስረዱኝ ነው። ከዛ ሁላችንም ደነቀጠ እና ፍርድ ቤቶች ስነግሩን በቀን በእያንዳንዱ ቀን ከሰላሳ ከአርባ በላይ ነው የጉዲፈቻ ውሳኔ የሚወሰነውና? አቶ ህፃን ነው ከሀገር እየወጣ ያለው ማለት ነው። እና ይሄ አሰራር መፈተሽ አለበት። ይህንን ማወቅ አለብን፣ እንደ መሪም እንደ ህዝብም ይህን ማወቅ አለብን የምል አሳይመንት ተሰጠን። አዲስ አበባ ውስጥ ወደ ሰባ የሚሆን ኤጀንሲዎችን፣ ህፃናት ማሳደጊያዎችን ኢንቨስቲጌት አደረግን። ምርመራ አድርገን ያገኘነውን ውጤት አቀረብን ማለት ነው። ከዛ ላይ ነው የወጡ ከኢትዮጵያ ትልቁ መጽሐፉ ለእነዚህ ህፃናት ልጆች ህይወት ላይ ይሞላል የምትይው ክፍተት ምንድን ነው? ጥያቄ ነው። ለምሳሌ ልጆቹ በዜ ጋር በጎደፈቻ የመጡ ልጆች ወይ እናት ወይም አባት ሞተዋል ወይም ሁለቱ ይሞተባቸዋሉ እና እዚህ ሀገር ደግሞ ሰመትሪ በጣም ትልቅ አይደል እና ሰመትሪ ሲያዩ የእናቴ ሰመትሪ ምን ይመስል ነበር፣ የቅብር ስፍራው የአባቴ ምን ይመስላል ይሉና ይጠይቃሉ። ከዛ ወላጆች የችሁን ሰመትሪ ፎቶ ማግኘት እንችላለን፣ የቅብር ስፍራውን ይላሉ። አይ ከተማ አካባቢ እንደዚህ ቤተክርስቲያን አካባቢ ቀብር ቦታ ይኖራል። ግን ወላይታ ገጠር ላይ ጓሮኑ በቤተሰብ መሬት ላይ ነው የምቀበረው ላቸዋለው። እንዴት ቤተሰብ እንደዚህ ቀብር ጋር አብረው ይኖራል ይገርማቸዋል ወላጆች። ግን ይሄ እውነት ነው። ሲሄዱ ልጆች ይህን ያገኛሉ መካና ይላሉ። ወላይታ እነዚህ የቤተሰብ የቅብር ቦታ አለ ጓሮ ላይ ድንበር ላይ ማለት ነው። እና እሱን እመልሻለሁ መጽሐፌ ላይ ኢትዮጵያ ሁሉም ቦታ እንደዚህ ቀርበን አይደል? በትሪ እንደዚህ በመሶብ ቀርበን አይደል ነው ምንበላው። ልጆች እንደመጡ ለብሻ ለብቻ ሳህን ስትሰጣቸው ሄደው ከወላጆቻቸው ጋር መብላት ይሙ ይፈልጋሉ እና እንዴ ምን ሆኖ ነው የራሱ ትሪ ስት ሳህን እያለ ወደኛ ይመጣል? እና ለምን ዚህ ያሳያል ብሎ ይደውላሉ፣ አዲስ በተለይ ያመጡ ሰዎች። አይ እኛ ጋር እንደዚህ በትሪ እንደዚህ በመሶብ ቀርበን በጋራ ነው የምንበላው ይሄ የኛ ባህል ለዛ ነው እላቸዋለሁ። ይህን መልሻለሁ መጽሐፌ ላይ ሌላው እዚህ ሀገር ልጆች ስቆጣቸው ልጆቹ ወደ መሬት ያያሉ። እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፐክት ነው ይላሉ። ወላጆቹ አያከብረኝም፣ ሳናገረው ፊቴን አያይም አይኔን አያይም ብለው ይደውሉልኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገትን ነው የምንደፋው። ሰላም ስንል እንኳ እንደዚህ ዝቅ እንላለን። ምክንያቱም ይሄ ነው ክብር ነው የምናሳየው። ስለዚህ የናቀ አይደለም ልጁ እኮ እያከበረ ነው። ስለተቆጣሽው ነው አንገቱን እየደፋ ያለው አስረዳቸዋል ይህንን መጽሐፌ ላይ አስቀምጥ ያለው ወደ መነሻሽ እንመለስ እና ለምሳሌ አሁን እነዚህ ልጆች እንግዲህ አጅ በራስሽ ክፍተቶችን ለመምላት እየሞከርሽ ነው ግን እዚህ ያለው ኢትዮጵያዊ ስለነዚህ በጉድፈቻ ስለመጡ ኢትዮጵያውያን ምን መረዳት አለበት ያለሽ በጣም ጥሩ ጥያቄ በዚህ መንገድ እናግዝ እንችላለን ስናይ ዝም እንበላቸው የምረዳሽ ነገር አለ እንበላቸው ምናልባት ልጆቹ የመጡበትን አካባቢ ልናውቅ እንችላለን። ደብዳቤ ይዘን ልንሄድ እንችላለን። ፖስታ ይዘን ልንሄድ፣ ፎቶ ይዘን ልንሄድ እንችላለን። እና ሳፖርት እናደርጋቸው። እነዚህ ልጆች በተለይ ደግሞ ኢትዮጵያ ያለው ቤተሰብ ያለው ማህበረሰብ እንድረዳ የምንፈልገው እነዚህ ወላጆች በከባድ እውነታ ነው ልጆቻቸውን አሳልፈው የሰጡት ገንዘብ ፈልገው አይደለም። ከአቅም በላይ ሆኖ ልጆቻቸውን አሳልፈው የሰጡት እንረዳቸው ለማለት ነው ፈልገው። ከአሜሪካ ድምፅ ጋር ለነበረሽ ቆይታ በጣም ነው የማመሰግነው፣ እጅጋ ብስቻ አመሰግናለሁ። እኔም በጣም ነው የማመሰግናቸው ይህን እድል ስላገኘው በጣም እግዚአብሔር ይስጥልን። ወደ ተከታዩ ዝግጅታችን ከማለፋችን በፊት ሙዚቃን ጋብዛችሁ አስቴር ከበደ አንተ አመለ ጥሩ ትለናለች። በደን አንተ አመለጥሩ የተሰኘውን ዜማ ነበር ያሰማናችሁ። ወደ ተከታዩ ዘገባችን እንወሰዳችሁ። ፍትህ በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት የታገሉ ሶስት ኢትዮጵያውያንን ከለላ ጠባቂዎች ታሪክ የሚያሳይ ዘጋቢ ፊልም ተከታዩ ቅንብራችን ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፏ ሞዴልና በጎ አድራጊ ሊያ ከበደ የገንዘብ ፈሰስ የተሰራው ይሄ ፊልም ከሰሞኑ በተካሄደው የአዲሱ አፍሪካ የፊልም ፌስቲቫል ኒው አፍሪካን ፊልም ፌስቲቫል ላይ ከታዩ ፊልሞች መካከል አንዱ ነው። ሀብታሙ ስዩም ዝርዝራለሁ። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳል። To me, I think this is an ይሄ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርስቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው በአለም ላይ ለውጥ ማምጣት እችላለሁ አለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው ይሄ። አይበገሬነትን፣ ሳይታክቱ መግፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉ ሰዎች ታሪካቸው ብርታታቸውን በማየት እኔም መዳን መጠንከር ይችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘኋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጸዋለች። በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው፣ ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከዓመታት በፊት በሰላሳ ዓመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጂዎችን ድምፅ ብቻ ሳይሆን የሁሉንም ሰው ድምፅን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምህርታዊ ነው። በስሜት ይንጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው። ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች። የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገድ ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በእርግጥ ከዓመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሐፍረትን የመሰለ ነገር ይከሰታል። ስላሳለፍከ ሁኔታ መናገር በእርግጥ ኃይል ያለውና የነፃነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መስል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል። ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣ ውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጥ። እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች፣ በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት እፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ ዕድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከእሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅተዋል። እሳቸውን የመሰሉት ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው። ይህን መሳይ ፊልም እንዲሰሩ የምንፈልገው እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉት ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም፣ በጥያቄ አንዳንዶቹ ምቾት ባይሰማቸውም ይህን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ። ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል። ኢትዮጵያ ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ። አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለው። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደልም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት አምስት ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ። ክሪስቶፈር ኤርሚያስ ወልድ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብአት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥተዋል። ለአሜሪካ ድምፅ ሐብታሙ ስዩም። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እሰናበታችኋለሁ። ለስንብት የጥላውን ገሰሰ ላንቺ ብዬ የተሰኘውን ዜማ ልጋብዛችሁ። በነገው ምሽት የራዲዮ መጽሔት ዝግጅታችን ይጠብቃችኋል። በእኛ በኩል ሰላም። በደናደሩ ጥላውን ገሰሰ ላንቺ ብዬ እያለ ለጥቂት ደቂቃዎች አብሯችሁ ይቆያል። to be